7 የፍትህ ጋዜጣ ዋና አዘጋጅ የነበረው ተመስገን ደሳለኝ አቃቢ ሕግ በመሠረተበት ክስ ጥፋተኛ ተብሎ ወደ ወህኒ ተላከ። የጥፋተኝነት ውሳኔውን የሰጠው ፍርድ ቤት ከሁለት ሳምንታት በኋላ የቅጣት ውሳኔውን እንደሚያሳውቅ በመጥቀስ መለስካቸው አምሃ ዝርዝሩን ልኳል። ከጥቂት ዓመታት በፊት ህትመቷ የተቋረጠው ፍትህ የተባለችው ሳምንታዊ ጋዜጣ ዋና አዘጋጅ ሆኖ ሲሰራ የቆየው ተመስገን ደሳለኝ ከሁለት ዓመታት በፊት በዚቹ ጋዜጣ ወጥተው በነበሩ ጽሁፎች ምክንያት አቃቢ ሕግ በመሠረተበት የተለያዩ ሦስት ክሶች ፍርድ ቤቱ ጥፋተኛ ነ ስላለው ከዛሬ ጀምሮ በወህኒ ቤት እንዲቆይ ተደርጓል። አቃቤ ሕግ በአቶ ተመስገን ደሳኔ ላይ ያቀረባቸው ክሶች ሕዝቡ በሀገሪቱ መንግሥትና በሕገ መንግሥታዊ ስርዓቱ ላይ እንዲያምፅ እንዲሁም ስርዓቱ እንዲፈርስ በጋዜጣው አማካኝነት የቀሰቀሰ በመሆኑ በፈጸመው የመገፋፋትና ግዙፍ ያልሆነ የማሰናዳት ወንጀል የሀገሪቱን መንግስት በሐሰት በመወንጀልና ስም በማጥፋት እንዲሁም በሐሰት ወሬዎች የሕዝቡን አስተሳሰብ ማናወጥ የሚሉ ናቸው። አቶ ተመስገን ደሳለኝና አቃቤ ሕግ ላለፉት ሁለት ዓመታት በፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት ሲከራከሩ ቆይተው በዛሬ ዕለት የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት አቶ ተመስገን ደሳለኝ የቀረበበትን ክስ አልተከላከለም ሲል የጥፋተኝነት ውሳኔ አሳልፎበታል። ፍርድ ቤቱ ውሳኔውን ሲያብራራም አቶ ተመስገን ደሳለኝ በሦስቱም አንቀጾች ጥፋተኛ ነው ቢባልም የድርጊቱ ዓላማ አንድ በመሆኑ የሚቀጣው በመጀመሪያ በተጠቀሰበት ማለትም አንቀጽ 257ን በመተላለፍ ፈጽመዋል በተባለው ወንጀል እንደሆነ ገልጿል። ፍርድ ቤቱ የቅጣት ውሳኔውን ለማሰማት ለጥቅምት 17 2007 ዓ ም ተለዋጅ ቀጠሮ የሰጠ ሲሆን አቃቢ ሕግና ተከሳሽ ተመስገን ደሳለኝም በጠበቃው አማካይነት ቀደም ብለው የቅጣት ሐሳባቸውን በጽሑፍ እንዲያቀርቡ ታዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ